ሰላም የዋዜማ አድማጮች እንደምን ሰንብታችኋል? ይህ የዋዜማ ሬዲዮ የምዕራፍ አንድ ፕሮግራማችን ነው። እንደተለመደው ዛሬም በአንድ መጽሐፍ ይዘት ላይ የሚኖረንን አጭር ዳሰሳ እናቀርባለን። አብራችሁን የ19ኛው መቶ ክፍለ ዘመን መጨረሻ ላይ ኢትዮጵያ በአውሮፓውያንና በሌላውም የዓለም ክፍል የተለየ ትኩረት የሳበችበት ወቅት ነበር። በዚህም ምክንያት በአፄ ምኒልክ ቤተ መንግሥት ውስጥ ቤተኞች የነበሩና ደጅ የሚጠኑ ብዙ የውጭ ሀገር ዜጎች ነበሩ። ከሌሎች ሀገሮች የመጡትን ለጊዜ እንተዋቸውና ከፈረንሳይ ወገን መጥተው የነበሩትን ሊዮን ሸፍነንና ሊዮንስ ላጋርድን እንደምሳሌ ማንሳት እንችላለን። የውጭ ሀገር ዜጎች በአዲስ አበባ መገኘታቸው ምክንያት የተለያየ ነው። እንደ ሊሆን ሸፍነ ያሉት ለንግድና ለገንዘብ ትርፍ የመጡ ነበሩ። በአጎራባች ያሉትን ቅኝ ግዛቶቻቸውን በተመለከተ የአገራቸውን ጥቅም ለማስከበር የምኒልክን ፊት የሚያውም ጥቂት አልነበሩ። ሃይማኖታቸውን ለማስፋፋት የሚመጡ ሚሽነሪዎች እንዲሁ በአዲስ አበባ መገኘታቸው የተለመደ ጉዳይ ነበር። ከነኚህ የውጭ ሀገር ዜጎች መካከል እንደ ሞንዶን ዊዳሌ በኢትዮጵያ ፍቅር የወደቀና ለኢትዮጵያ ጥቅም የሰሩ በዚህም ከኢትዮጵያውያን ዘንድ መወደድና መታመንን ያተረፉ ብዙ ነበሩ ለማለት ይቸግራል። ይህ ፈረንሳዊ ጋዜጠኛ ሞንዶን ዊዳሌ ከነበረው ቀረቤታ የተነሳ በዳይሬክተርነት በአማካሪነትና በዋና ጸሐፊነት እየተሾመ በመንግስት ስልጣን ላይ ለመቀመጥ የበቃ ሰው ነበር። የውጭ ሀገር ዜጎች በጥርጣሬ በሚታዩበት በዚያ ዘመን ይህን ያህል መታመንንና መወደድን ማግኘት በራሱ ብርቅዬ የሚያደርገው ጉዳይ ነበር። የዚህን አስገራሚ የኢትዮጵያ ወዳጅ ታሪክ በኢትዮጵያ የፈረንሳይ ጥናት ተቋም እንደ ኤሮፓውያን አቆጣጠር በ1997 ዓ ም አሳትመውታል። ይህ በፈረንሳይኛ እና በእንግሊዝኛ ቋንቋ የተጻፈ መጽሐፍ ካዝሜር ሞዶን ዊዳሌ የፈረንሳይ እና የኢትዮጵያ ወዳጅነት ፋና ዋጊ የሚል ርዕስ አለው። ሞንዶኑ ዳላ ከማች ተብላ በምትታወቅ አንዲት የፈረንሳይ ግዛት ተወለደ። አባቱ የአንድ ትምህርት ቤት መስራች እና ኃላፊ በመሆናቸው ምክንያት ገና በትንሽነቱ ትምህርት ጀምሮ ያለ ዕድሜው የሁለተኛ ደረጃ ትምህርቱን ጨረሰ። በተረፈው ጊዜ ልቡን የሚያማልለውን የውጭውን ዓለም ቋንቋዎችና ባህሎች ማጥናት ቀጠለ። ስለ ኢትዮጵያ ማንበብ የጀመረው ከዚሁ ፍላጎቱ በመነጨ የግል ምኞቱ ነበር። በተለያዩ ጸሐፍት የተጻፉ የጉዞ ማስታወሻዎችን እያደነ በሚያነብበት ወቅት ስለ ኢትዮጵያ የተጻፉ መጽሐፍትን እንዳገኘ የሕይወት ታሪኩ ይነግረናል። ገና አስር ዓመት ባልሞላው እድሜ የጄምስ ብሩስን የጉዞ ማስታወሻ የያዘውን ጥራ ስለማንበብ የሞከረበት ሁኔታ በአእምሮ የሚቀር ምስል አለው። ይህም በመጠኑ ግዙፍ የሆነ መጽሐፍ ጥራዝ ከመጽሐፍት መካከል ለማውጣት ሲሞክር እንዴት እንደወደቀ በአንድ ወቅት ታሪኩን ያጫወተው ጋዜጠኛ አውስቶታል። እንዲህ የተፍጨረጨረ ያነበበው መጽሐፍ ስለ ኢትዮጵያ ባስተማረው ነገር የተመሰጠው መንዶን ስለ ኢትዮጵያ የበለጠ ለማጥናትና ኢትዮጵያን ለማየት ተመኘ። ምኞቱ እስኪሳካም ድረስ እስከ ህይወቱ ፍጻሜ ድረስ ባገለገለበት የጋዜጠኝነት ሙያ ተሰማርቶ አገልግሏል። አማርኛንም የተማረው በዚያው ጊዜ ነው። አስገራሚው ነገር ኢትዮጵያን ሳይረግጥ ስለ ኢትዮጵያ በነበበው የጽሁፍ ብዛት ጥልቅ የኢትዮጵያ እውቀት እንደነበረው ሲመሰከርለት ነው። ከዚህም በላይ ወደ ኢትዮጵያ በመጣበት ወቅት አማርኛ ቋንቋን ጥርት አድርጎ ተምሮ በአማርኛ እውቀቱ ኢትዮጵያውያንም አስገርሞ ነበር። ስለ ሞንዶን ወደ ኢትዮጵያ የመምጣት ሁኔታና በአዲስ አበባም በቆየበት ጊዜ ስለነበረው ስራ ብዙ የሚታወቅ ነገር የለም። ብዙም ባልተለመደ ሁኔታ መወንዶን የነበረው ህይወት የተመለከተ ብዙ መረጃም የለም። እንዲያው በጥቅሉ የባለ ታሪኩ ህይወት ሚስጥራዊነት የበዛበት ከመሆኑ የተነሳ በወቅቱ በነበሩት መዛገብትም ላይ ስለ እርሱ የሚገኘው ነገር በጣም ጥቂት ነው። በመሆኑም ታሪኩን የጻፉለት ሰዎች በይፋ ይታወቁ የነበሩትን ጉዳዮች ከማንሳት እና መወንዶንን የሚያውቁት ሰዎች ስለ እርሱ ይናገሩት ከነበረው ምስክርነት ያለፈ ዝርዝር መረጃ የላቸውም። ሞንዶን ወደ ኢትዮጵያ የመጣው እንደ አውሮፓውያን አቆጣጠር በ1892 ነበር። አመጣጡም በሊዮን ሸፍነ በሚመራው የፈረንሳይ ዲፕሎማቲክ ልውካን ቡድን አባል በመሆን ነበር። ነገር ግን የልውካን ቡድኑ አባል ቢሆንም ምንም አይነት የሥራ መደብ የሚሆን ሹመት አልነበረውም። እርሱ ወደ ኢትዮጵያ ለመምጣት የነበረው ፍላጎት እና የወዳጁ የሸፍነ ልዑካን ቡድን ወደዚህ መምጣት የተገጣጠሙ ይመስላል። ከልዑካን ቡድኑ መካከል አማርኛ የሚናገርና የኢትዮጵያን ባህል እንደ ሞንዶን ያጠና አለመኖሩም በቡድኑ እንዲካተት አድርጎት ይሆናል የሚል ግምትም አለ። ሞንዶን በልዑካን ቡድኑ ውስጥ በነበረው ኃላፊነት ይልቅ በግሉ ይዞት የመጣው የጋዜጠኝነት ስራው ጉልህ የሆነ ተግባሩ ነበር። ከሀገሩ ሲነሳ በፈረንሳይ በወቅቱ ታዋቂ ለነበረው ጋዜጣ ለቴምስ የውጭ ሀገር ዘጋቢ ለመሆን ተዋውሎ ነበር የመጣው። ከልዑካን ቡድኑ ጋር በመሆን የሚኒሊክን እጅ የነሳው ሞንዶን ቡድኑ ከተመለሰም በኋላ ረዘም ላለ ጊዜ በአዲስ አበባ ቆይቷል። ቡድኑ የመምጣቱ ዋነኛ ዓላማ ለሚኒልክ ከፈረንሳይ መንግስት የተበረከተላቸውን የክብር ኮርዶን ኒሻን ለመሸለም ነበር። ይህም ስነ ስርዓት እንዴት ባለ ሁኔታ እንደተከናወነ ሞንዶን በለተምስ ላይ ባወጣው ዘገባው ገልጾት ነበር። ሞንዶንን ከልዑካን ቡድኑ በመለየት በአዲስ አበባ እንዲቆይ ያደረገው ምክንያት የዓይን ሕመም እንደነበረ ታሪኩ ይነግረናል። ይህም ሕመሙ ለረጅም ጊዜ ሲያሰቃየው እንደነበረ ይታወቃል። ያም ሆኖ ምስጢራዊ የነበረው የሞንዶን የአዲስ አበባ ቆይታ የተለያዩ ግምቶች ይሰጡበታል። የፈረንሳይ መንግስት ይፋዊ ያልሆነ ተወካይ ወይም ስውር ተወካይ የሚሉት ሰዎች የመንዶንን ስራ በይፋ ይሰራው ከነበረው ከጋዜጠኝነቱና ከቋንቋ ባለሙያነቱ ባሻገር እንደነበረ ይጠቁማሉ ምስጢራዊነቱም የስለላ ና የአገሩን ጥቅም ለማስከበር ተቀማጭ እንዳደረገው ቢናገሩም የመንዶን አገልግሎት ግን ከሀገሩ ጥቅም ይልቅ የጎላ አስተዋጽኦ ያደረገው ለኢትዮጵያ ነበረ መንዶንም ከብዙ የሀገሩ ሰዎች ጋር የፈረንሳይ መንግስት ስዩማኑን ጨምሮ የማይጣጣምበት ጉዳይ ይበዛ እንደነበረ ታሪኩ ይነግረናል። በኢትዮጵያ ለመቆየት በነበረው ፍላጎትም የተነሳ በተደጋጋሚ ይፋ የሆነ ውክልና እንዲሰጠው ሲመኝም ሲጠይቅም ቆይቷል። ያም ሆኖ የሀገሩ መንግስት እርሱ እያለ ሌሎች ሰዎች በመላክ ከእርሱ የበላይ እንዲሆኑ በማድረጉ ሞንዶንን አስከፍቶት እንደነበረም እናነባለን። ኢትዮጵያን ለቆ ለአንዴና ለመጨረሻ ጊዜ የመውጣቱ ምክንያት ይኸው ጉዳይ ነበረ። እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜይል ዶት ኮም ዋዜማ ራዲዮ አት ጂሜይል ዶት ኮም ላይ አድርሱን። መሰናዷችን ይቀጥላል። ከዋዜማ ኢትዮጵያ በነበረበት ወቅት ከጣሊያን ጋር የነበረው አለመግባባት ከሮ ኢትዮጵያ ወደ ጦርነት እንድትገባ የተገደደችበት ወቅት ነበር። ኢትዮጵያ ተንኮለኛውን የውጫሌን ውል አልቀበልም በማለት ጣሊያንን በመጋፈጧ የአድዋ ጦርነት ሊነሳ የግድ ሆነ። በዚህ አስገራሚ ወቅት ኢትዮጵያ በጦርነቱ ስታሸንፍ በዲፕሎማሲው በኩል የሚረዳት አንድ አስፈላጊ ሰው በአዲስ አበባ ቤተ መንግስት ሲኖር ይኖር ነበር። ይህም ሰው የለቴምስ ጋዜጠኛ የነበረው ሞንዶን ዊዳሌ ነበር። የጣሊያን ጦር የገጠመውን ውርደት ከነስላቁ ለቴምስ ጋዜጣ ላይ ያወጣው የነበረው ሞንዶን ዊዳሌ በጣሊያናውያኑ እጅግ መጠላትን አትርፎ ነበር። ጣሊያናውያን በምርኮ የተነዱባቸውን መኮንኖቻቸውንና ወታደሮቻቸውን በድርድር ለማስመለስ ሲደግሙ ሞንዶን እገዛ ቢያደርግላቸውም ቅሉ አጥንታቸው ድረስ ዘልቆ የተሰማቸውን የዓለም ሁሉ መሳቂያ ያደረጋቸውን የሞንዶንን ጽሑፍ ሊረሱለት አልቻሉም። ሞንዶን በጦርነቱ የነበረውን ማስተዋጽኦ የተለያዩ የወቅቱ ሰዎች በተለያየ መንገድ ተረድተውት ነበር። ለምኒልክ በነበረው ወዳጅነት የተነሳ ውሉ እንዲፈርስ ምኒሊክን ያደፋፍራቸው ሞንዶን ነው ከሚለው አንስቶ በምጽዋ የፈረንሳይ ቆንስል የነበረው ፍራንሷ ሶማኝ እስከተናገረው ድረስ ብዙ ተብሎበታል። ቆንስሉ የጦርነቱ አሸናፊ ሞንዶን ነው፣ ምክንያቱም ሁሉን ነገር ቀድሞ አዘጋጅቶ ነበር ያለው። ምናልባት እነዚህ ነገሮች የተገነኑ እንኳን ቢሆኑም እውነታው ግን ሞንዶን በወቅቱ የነበረው አስተዋጽኦ ቀላል አለመሆኑ ነው። ሞንዶን በወቅቱ አድዋ ባይሄድም አዲስ አበባ ቆይቶ በጊዜው ምኒልክን ተክተው የመንግስቱን ስራ የሚሰሩትን ራስ ዳርጌን የውጭ ጉዳይ አማካሪ በመሆን አገልግሏል። ይህም በጣሊያንና በኢትዮጵያ መካከል ከጦርነቱ በኋላ የነበረውን ድርድርና የምርኮኞች መመለስ ላይ አስተዋጽኦ እንዲያደርግ ረድቶታል። ያም ሆነው ጣሊያኖች የእርሱን አስተዋጽኦ የተረዱለት አይመስልም። የሞንዶንን የወቅቱን ተግባር ሲገልጹት እንዲህ ብለውት ነበር በምስኪኖቹ የጦር ምርኮኞች ላይ ስላቅን በስላቅ ላይ እየደረበ ሲያዋርዳቸው ነበር። እንደ እውነቱ ከሆነ ኢትዮጵያውያንን ለመበቀል ለማነሳሳትና የተሸናፊውን ስሜት ለመጉዳት ብዙ ሰርቷል። ይህም ፍትህና ሰብዓዊነት ይቅርና ተራጫዋነት እንኳን የማይፈቅደው ተግባር ነው ብለውት ነበር። ሞንዶን ለዚህና እነዚህን ለመሳሰሉ በወቅቱ በጣሊያንና በደጋፊዎቻቸው ሲዘነዘሩበት የነበሩትን ነቀፌታ ምላሽ በመስጠት በጋዜጣው በለቴምስ ላይ ጽሁፎችን ሲያሳትም ነበር። አንድ የጣሊያን ጋዜጣ ሞንዶንን በገንዘብ ተገዝቶ ነበር በሚል እሳቤ ለመሆኑ ስንት ቢከፍሉህ ነው ብሎ እንደጠየቀውና ሞንዶንም ሶስት ፍራንክ የሚያወጣ አንድ የቀለም ብልቃጥ፣ እንዲሁም ከጣሊያን እንደራሴ የተሰጠኝ ምስጋና ሲል መመለሱም ይነገርለታል። ከአድዋ ድል ማግስት ሞንዶን የተለያዩ ስራዎችን ለኢትዮጵያ መንግስት ሰርቷል። ከዚህም ስራዎቹ መካከል በኢትዮጵያ የተጀመረውን የፖስታ አገልግሎት በዳይሬክተርነት ማገልገሉ፣ ብዙም የማይታወቅለትን የመጀመሪያውን የማተሚያ ማሽን በአዲስ አበባ እንዲጀመር ማድረጉ፣ የባህር ዛፍ በአዲስ አበባ እና በዙሪያ እንዲታወቅና እንዲስፋፋ ማድረጉ ተጠቃሽ የሆኑ ተግባሮቹ ነበሩ። ከዚህም በላይ ግን የተለያዩ የኢትዮጵያ መጻሕፍትን በመሰብሰብ እና በማጥናት ለኢትዮጵያ ጥናት ያደረገው አስተዋጽኦ ቀላል አልነበረም። በዚሁ በዋዜማ ሬዲዮ የምዕራፍ አንድ ፕሮግራማችን ላይ ዳሰነው የነበረው የአጼ ቴዎድሮስ ታሪክ ያሳተመውም ሞንዶን ነበር። ይህንም መጽሐፍ በፈረንሳይኛ በመተርጎም አሳትሟል። ከዚህ መጽሐፍ በተጨማሪ ሌሎች አማርኛን የሐረሪ ቋንቋንና ጉራግኛን የሚመለከቱ ስራዎችን ሰርቷል። ነገር ግን ከዚህ የተረፉት ብዙ ስራዎቹ ያልተገኙ እንዲሁም ያልተጠኑ በመሆን ተረስተዋል። ሞንዶን ወደ አገሩ ከተመለሰ በኋላ የኢትዮጵያ ጥናቱን በመቀጠል ለመጀመሪያ ጊዜ አማርኛ ቋንቋን በፈረንሳይ ሀገር ማስተማር የጀመረው እሱ ነው። ስርዓተ ትምህርቱንም በመቅረጽና የሰዋሰው መጽሐፍ በማሳተም ትምህርቱ እንዲጠናከር አደረገ። ምንም እንኳን እርሱ የሰራቸው ስራዎች ብዙም ታዋቂ ባይሆኑም፣ በኢትዮጵያ ጥናት ላይ አስተዋጽኦ ያደረጉ ብዙ ሰዎችን አፍርቷል። የእርሱ ተማሪዎች የነበሩት እንደነ ብላሻርት፣ ዣክ ፊልቶቪች፣ ኤሪክ ዊዝንጀር እና ማርሴል ኮህን የሞንዶን ውጤቶች ነበሩ። እስከ ጊዜ ሞቱም ስለ ኢትዮጵያ የሚጽፋቸውን የጋዜጣ ጽሑፎችን አላቋረጠም ነበር። ከሞተም በኋላ እንኳን ቁስላቸውን ያልረሱ የጣሊያን ምሁራን ዜና እረፍቱን አስመልክተው ሲጽፉም ቁጣቸውን መደበቅ አልቻሉም። የኢትዮጵያ ጥናት ምሁር ቢሆንም እንኳን የጣሊያን እንደራሴ የነበረው ኮንቲ ሮሲኒ ዜና እረፍቱን አስመልክቶ የጻፈው ይህን ይመስላል። የቀድሞ በኢትዮጵያ የፈረንሳይ ድብቅ ወኪልና በነበረውም የፖለቲካ አስተዋጽኦ ምክንያት የምስራቃዊያን ቋንቋዎች ትምህርት ቤት የአማርኛ ጥናት ኃላፊ ሆኖ ተሹሞ የነበረው ሞንዶን ዊዳሌ በኖቬምበር አረፈ። ኮንቲ ሮሲኒ በአማርኛ ጥናት ዘርፍ የተሰጠውንም ቦታ በችሎታው ሳይሆን በፖለቲካ አስተዋጽኦ እንዳገኘው መግለጹ ነበር። ነገር ግን ኢትዮጵያንና የኢትዮጵያን ጥናት ይወድ እንደነበረ ተግባሩ የገለጸለት ሞንዶን ዊዳሌ እስካሁን ድረስ በማይረሳው ውለታው ሊታወስ የሚገባው ሰው ነበር እንላለን። ክቡራን አድማጮቻችን ለዛሬ ያዘጋጀነው ይኸው ነበር። በሌላ ጊዜ በሌላ ምዕራፍ አንድ እስከምንገናኝ ሰላም ሆኖልን። አስተያየታችሁን ብንሰማው ደስ ይለናል። ጻፉልን። ደህና ሰንብቱ።